ኢትዮጵያው ታላቁ ቤተ መንግሥት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት ዛሬ ተመርቋል። ከጥቂት ቀናት በኋላም ለሕዝብ ክፍት እንደሚሆን ይጠበቃል። ከሕዝብ ርቆ የቆየው ታላቁ ቤተ መንግሥት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው። ለአሜሪካ ድምፅ በሰጡት ማብራሪያ ከዳግማዊ ምኒልክ ከዛሬው ጠቅላይ ሚኒስትር አብይ አህመድ ያሉት መሪዎች ኢትዮጵያን ከ130 ዓመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግስት ነው። እስክንድር ፍሬው ዝርዝሩን ይዟል። ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ ያረጁ እቃዎች ማከማቻ የነበረ የማይማርክ ብዙ ነገራችን፣ እዚህ ውስጥ በጣም ብዙ ታሪክ አለ ብዬ ያለው እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘው ነበረበት ሰዓት። አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን፣ ነበርን ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት። እኛው አሁን ጊዜ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር ብንጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው። አንደኛው ሁለተኛው ደግሞ እንችላለን ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። ስድስት ወር ባልበዳጠ ጊዜ ውስጥ ነው የሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑም ወይም አብሮ መስራትን ነው። አንድነት ፓርክ ተፈጥሯዊ ባህላዊ፣ ፖለቲካዊና ታሪካዊ እሴቶችን ያካተተ ነው። ከታሪክ አንጻር ከ1880ዎቹ መጨረሻ እስከ ዛሬ ድረስ ያሉ ሂደቶችን አካቷል። በአንድ መቶ ሰላሳ ዓመታት ውስጥ ሰባት መሪዎችን ያስተናገደው ቤተ መንግስት በእነዚህ ዓመታት የነበሩ አዎንታዊና አሉታዊ ታሪኮችንም ይተርካል። አፄ ምኒልክ የጣሊያንን ወረራ ለመመከት ኢትዮጵያውያንን አስተባብረው የዘመቱት ከዚህ ቤተ መንግስት ነው። የጦር አዛዦቻቸው መኖሪያ ቤቶች፣ የግብር አዳራሻቸውና ሌሎችም ታዲያ በግቢው ይገኛሉ። የኢትዮጵያና የጎረቤት ሀገራት መሪዎች አሁን ማምሻውን ለምርቃቱ ስነ ስርዓት የታደሙትም አስናቀ የሚል ስያሜ ባለው በዚሁ የአፄ ምኒልክ የግብር አዳራሽ ነው። በፓርኩ የተካተተው ታሪክ ከአጼ ምኒሊክ የሚጀምረውም የተገነባበትን ጊዜ መነሻ በማድረግ እንደሆነ በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰርና ተመራማሪ አበባው አያሌው ለአሜሪካ ድምፅ ተናግረዋል። አንደኛ እንግዲህ ይሄ ቤተ መንግስት እስከመሆኑ ድረስ መጀመር ያለበት ቤተ መንግስት ከሆነበት ጊዜ ጀምሮ መሆን አለበት። ለዛ ነው ከምኒሊክ ምንጀምርበት ማለት ነው። የዘመናዊ ኢትዮጵያ ታሪክ አፄ ቴዎድሮስ ይጀምራል። አለም እንዴ እዚህ ላይ ግን ከቤተ መንግስት ታሪክነት ከዛ ከሄድን መቋጫ ያለው እስከ ልብ ድረስ ሊያስፈልግም ይችላል ማለት ነው። ስለዚህ የራሱ ቦታው የተመረጠበት ህንጻዎቹ የተሰሩበት ቤተ መንግስት የሆነበት የጊዜ ገደብ ነው ያንን የሚወስነን ማለት ነው። አሁን በህንጻዎቹ የተደረገው እድሳትና በግቢው የተሰራው ስራም በታሪክ ከሚታወቁት ሁሉ እጅግ የተለየ መሆኑን አቶ አበባው ይናገራሉ። ወትሮ የነበሩት ደሳቶች አሁን ቁመንበት የምንገኝበት የግብር አዳራሹ ለምሳሌ ያጼ ምኒልክ የግብር አዳራሽ ታላቁ የግብር አዳራሽ በ1955 የአፍሪካ አንድነት ድርጅት ምስረታ ጊዜ መሪዎችን የክብር ግብዣ ለማድረግ እንዲመቻች ተብሎ እድሳት ተደረገ ሲባል ምንድነው ቀለሙ ምኑ ነው እንጂ ቅርጹ፣ ፎርሙ፣ ስትራክቸሩ እንትን አልተደረገም። ወለሉ፣ እንደዚህ አይነት ነገሮች ማለት ነው። ድሮ የሳጠራ ወለል ነው የነበረው፣ ይሄ የተቀየረ ቆርቆሮ ተቀይሯል። ዋናው ደግሞ የሚኒሊክ እልፍኞች፣ ዙፋን ቤት እና ሌሎችም ይሄ የፓላስ ኮምፕሌክስ ምንለው አለ። እዛ ላይም የተደረገው ምንድን ነው? በ1978 ዓ ም 77ም ጀምሮ ነው። አዲስ አበባ መቶኛ ዓመቷን ታከብር ስለነበረ በዛ ዋዜማ እድሳት ተደርጎላቸዋል። ያረጁትን ጣውላውን የመቀየር አስመስሎ እንትን የማለት ነው። ከዛ በኋላ እንግዲህ በ2006 ጀምሮ እስከ 2009 ቫርኔሮ ኮንትራት ወሰድና በሁሉም ታሪካዊ ቤቶች ላይ እድሳት አደረገ። ምንም አልቀይራቸውም የዛን እድሳት ምንድነው? ጥገና ነው በቃ። ቅርስን መንከባከብ እንዳይጠፋ ማድረግ ነው እንጂ ለህዝብ ሙዚየም ይሆኑ ምን ይሆኑ አይደለም። ያሁን የቅርብ ጊዜውም የነበረው ግማሪ እንደሳኔ ጊዜ በሚደረግበት ጊዜ ያው ቅርስ ነውና የተበላሸ ነውና እናቆየው ከሚል ነው። ከዛ በኋላ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ ደግሞ ከመጡ በኋላም ምንድን ነው እሺ፣ ታደሷል ይሄ ነገር ምን ይሁን ነው ጥሻ ሆኖ ይቅር ወይስ ምን ይሁን፣ ህዝብ ካላየው ምንድን ነው ጥቅሙ? አንደኛ የገንዘብ ጥቅም አለ። ከገንዘብ ጥቅም በላይ ብሔራዊ ኩራትም ይሆናል፣ ህዝብን ያቀራርባል። ይህን የመሰለ ታሪክ ደግሞ ካልታየ ምንድን ነው ዋጋው ነው ልዩነቱ። የሰማይና የምድር ነው ያክል ነው። በታላቁ ቤተ መንግስት የተደረገው እድሳትና የፓርኩ ግንባታም የጠቅላይ ሚኒስትሩን የመደመር እሳቤ የሚያንጸባርቅ መሆኑን የታሪክ ተመራማሪው ያምናሉ። በፖለቲካም በምንም ሳይሆን መደመር አሁን ትልቅ ነገር ሆኗል። አይደለም እንዴ! መደመር ሲባል ዝም ብሎ ጊዜ ያነሳው እንትን ሳይሆን በውስጣችን፣ በህብረተሰባችን፣ በእኛም ዘንድ የነበረ ነው። ያ ምንድነው ነው ትልቁ ለውጥ። ድሮ አንዱ ይነሳና ከእሱ በፊት የነበረውን ረግጦ አጥፍቶ በቃ ምንም ነገር ምልክት እንዳይኖረው ነው አረ የሚደረገው በአብዮቱ ጊዜ አሁን እንደዛ ነው የሆነው። በ1983ትም እንደዛ ነው የሆነው። አሁን ግን ለውጥ ከተባለ ምንድነው ያለንን እንደ ካፒታል መያዝ ነው የመጀመሪያው ነገር። ከታሪካችን ጋር ስንጣላ፣ ቁርሾ ስንያያዝ ታሪካችንን እያቄም ልኖር አንችልም፣ የትም አንደርስም። መጥፎም ሆነ በጎም ሆነ ታሪካችን እንዳለ ሆኖ ለጥቅም እናውለው። ከታሪክ ጋር እንጣላለን። አሁን ያለው ደግሞ አሻራውን ያሻል የራሱን ድርሻ ማለት ነው። ያለፈውን አክብረን አሁን ባለንበት ዘመን ደግሞ ምን አከናውነውን አከናውነን ለመጪው ትውልድ ጥሩ ነገር አሳልፎ መሄድ፣ ይሄ ነው ትልቁ ለውጥ። ከዝም ከዝም ብሎ ለጎብኚ መክፈት አይደለም ይሄን ነገር ብሔራዊ ኩራታችንም ነው። በነገራችን ላይ መንግስትና ህዝብንን ያቀራርባል። ድሮ እዚህ ግብር ያበሉበታል። አይደለም እንዴ? ለአጼ ምኒልክ ትልቅ ነገር ነው። ቤታቸው እዚህ አጠገብ ነው። እሳቸው እዚህ ቁጭ ብለው ነው የሚያበሉት። መተማመንን ነው ግብር ሲያበሉ ምንድን ነው። ሌላ ነገር ኑሮ እኮ አይደለም። ከህዝብ የሚቀራረቡበት መንገድ ነው። አይደለም እንዴ? ያ መንፈስ አሁንም እንደገና እየተመለሰ የሚመጣበት ነው የበለጠ ምንቀራረብበት የበለጠ እንደዚህ አይነት ቦታ ደግሞ ብዙ ህዝቦችን አንድ ላይ ያገናኛል። ዝም ብሎ እንደዚህ አንድ ሽርሽር ተወጦ የሚመለስበት ቦታ አይደለም እና ያለፈውንም ያሁኑን አክብሮ አሁንም ደግሞ አሻራ አሳርፎ የሚሄድ ነው። አሁን ማምሻውን በታላቁ ቤተ መንግስት በተካሄደው የምረቃ ስነስርዓት የኬንያ፣ የዩጋንዳ የሶማሊያና የሱዳን መሪዎች እንደዚሁም ሌሎች እንግዶች ተገኝተዋል። አንድነት ፓርክ ለሁሉም የህብረተሰብ ክፍል ክፍት የሚሆነው ከሚቀጥለው ሳምንት ጀምሮ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ